የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 4 2016 ዓ ም ዝግጅታችን ጀመረ። ሁለት ጽንፈኛ ያላቸውን የፋኖ አመራሮች መግደሉን የአዲስ አበባ ፖሊስ አስታወቀ። አንደኛው እዛ ቦታ ላይ በነበረው የተኩስ ልውውጥ እሱ ህይወቱ አልፏል። አሁሰን ላይ እንዳርጌ የተባለው አመራራቸው ነው። እሱ እዛ ቦታ ላይ በነበረው ሁኔታ ተኩስ ሲተኩስ የነበረው ፖሊሶች ላይ ሲተኩስ የነበረው ነው። እዛ ሆስፒታል ከሄደ በኋላ በህክምና እያለ የሰማችኋቸው የአዲስ አበባ ፖሊስ ኮሚሽን የሕዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ናቸው። የዚህ ዘገባ ዝርዝር በአብይ ርዕሳችን ይቀርባል። በኖኖ ወረዳ ታጣቂዎች በፈጸሙት ጥቃት 12 ሰዎች መገደላቸውን ነዋሪዎች ገልጸዋል። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን ፕሮግራሙን በመምራት አብሬያችሁ የማመሻው ስመኝሽ የቆየ ነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። ለዜናው ደረጀ ደስታ እዚህ አጠገቤ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ግርማናት ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ ደረጀ። ጤናስጥልን በድጋሚ አድማጮች እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። ፖሊስ ከበቴ ኡርጌሳ ግድያ ጋር በተያያዘ ተጠርጣሪዎችን መያዙን አስታወቀ። በምስራቅ ሸዋ ዞን መቂ ከተማ ከትላንት በስቲያ ረቡዕ ጠዋት ተገድለው ከተገኙት የኦነግ ከፍተኛ አመራር አቶ በቴ ኡርጌሳ እልፈት ጋር በተያያዘ ፖሊስ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጿል። መንግስታዊ ብዙሃን መገናኛዎች የምስራቅ ሸዋ ዞን ፖሊስ መምሪያ አዛዥን ዋቢ በማድረግ እንደዘገቡት እስካሁን ተደረገ በተባለው ክትትል አስራ ሶስት ተጠርጣሪዎች በቁጥጥር ስር ውለዋል። በሌላ ዜና ትላንት ከተፈጸመው የአቶ በቴ ኦርጌሳ የቀብር ስነ ስርዓት በኋላ ፖሊስ ሁለት የቤተሰብ አባላትን በቁጥጥር ስር መዋሉን የቅርብ ዘመድ ነኝ ያሉ ግለሰብ ለአሜሪካ ድምፅ ተናግረዋል። ገልሞ ዳዊት ዝርዝራለው የሆነ ከፍተኛ አመራርና የፖለቲካ ሹም በቴ ኦርጌሳ ግድያ ጋር በተገናኘ ፖሊስ አስራ ሶስት ተጠርጣሪዎችን በቁጥጥር ስር ማዋሉን የመንግስት ብዙሀን መገናኛዎች ዘግበዋል። በዚህ ጉዳይ ላይ የአሜሪካ ድምፅ ከምስራቅ ሸዋ ዞን ፖሊስ መምሪያና ከመቂ ከተማ ፖሊስ ኃላፊዎች ለማጣራት ያደረገው ተደጋጋሚ ሙከራ አልተሳካም። በሌላ ዜና ሁለት የአቶ በቴ ቤተሰብ አባላት በቁጥጥር ስር መዋላቸውን በደህንነት ስጋት ስማቸው እንዳይገለጽ የጠየቁና የቅርብ ዘመድ ነኝ ያሉ ምንጭ ለአሜሪካ ድምፅ ተናግረዋል። ትላንት ከቀብር ሥነ ሥርዓቱ በኋላ አንድ የበቴ ኦርጌሳ ወንድም እና አንድ እህቱ በፖሊስ ተይዘው ነበር። የበቴ እህት ስምቦ ኦርጌሳ አንድ ሰዓት አካባቢ ተለቃለች። ወንድሙ ግን ፈጣን መንገድ በሚባለውና ገብርኤል አካባቢ ወደሚገኘው የመከላከያ ካምፕ ተወስዷል። አቶ ሚሎ ለምን በቁጥጥር ስር እንደዋሉ እስካሁን ለቤተሰብ አባላት የተገለጸ ነገር አለመኖሩን እኚሁ የቅርብ ዘመድ አክለው ተናግረዋል። እኒ ቃሙ ሙቱመት በመቂ ከመንግስት አካል ማንም የሰማን የለም። አሁን የመንግስትን አካል ለመቅረብም እንፈራለን። ከቤት ስለማንወጣ ያን ያህል መረጃ የለንም። ከቀብሩ በኋላ የጸጥታ ኃይሎች በመኖሪያ ቤት አካባቢ እየጠበቁ ናቸው። የተፈጠረ የጸጥታ ችግር ባይኖርም ከፍርሃት የተነሳ ሰው ከአካባቢው ርቋል። በተለይ የቤተሰቡን ሀዘን የሚካፈል ወጣት አይታይም። ሀዘን ተቀምጠው ያሉት እናትና አባት ብቻ ናቸው። በቁጥጥር ስር መዋላቸው የተገለጸው የአቶ በቴ ኡርጌሳ ወንድም አቶ ሚሎ ኡርጌሳ ስለ ግድያው ለቪኦኤ መናገራቸው ይታወሳል። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። የዩናይትድ ስቴትስ ሴነተሮች ክሪስ ኩንስና ጄምስ ሪሽ እንደ ኤሮፓ አቆጣጠር የ2024 የአፍሪካን የእድገት እድል ድንጋጌ አገዋ ህግ እድሳትና ማሻሻያ ህግ ዛሬ አስተዋወቁ። ህጉ በአሜሪካና ከሰሃራ በታች ባሉ የአፍሪካ ሀገራት መካከል ቁልፍ የንግድ ልውውጥ እንዲኖር የተደነገገውን አገዋን ለማደስ ያለመ ነው። የአገዋ እድሳትና ማሻሻያ ህግ በህግ መወሰኛው ዲሞክራትና ሪፐብሊካን ምክር ቤት አባላት የተደገፈ ያለፈ ነው። የእድሳትና ማሻሻያ ህግ የአፍሪካን የእድገት እድል ድንጋጌ አገዋን እንደ ኤሮፓ አቆጣጠር እስከ 2041 ድረስ ያራዝመዋል። ይህ የረዥም ጊዜ ማራዘሚያ የአቅርቦት ሰንሰለቱን ከቻይና ውጭ ማስፋት ለሚፈልጉ በርካታ የንግድ ተቋማት ከሰሀራ በታች ባሉ የአፍሪካ ሀገራት መዋለ ነዋያቸውን ለማሳደግ የሚያስፈልጋቸውን እርግጠኝነት ይሰጣል። ከኢትዮጵያ ለመጡ ዜጎች የተሰጠው ጊዜያዊ የከለላ ፈቃድ ተራዘመ። ለተለያዩ ጉዳዮች መጥተው አሜሪካ ውስጥ ለሚገኙ የኢትዮጵያ ዜጎች በሀገራቸው ባለው ጸጥታ ሁኔታ ምክንያት ካለፈው ጥቅምት 10 2015 ዓ ም ጀምሮ ለ18 ወራት ተሰጥቶት የነበረው የከለላ ፈቃድ ወይም ከተፈቀደላቸው ጊዜ በላይ እንዲቆዩ የሚፈቅደው ደንብ ለሌላ 18 ወራት መራዘሙን የአሜሪካው የአገር ውስጥ ደህንነት ሚኒስቴር አሌሃንድሮ ማዮርካስ ዛሬ አስታውቀዋል። አዲስ የተራዘመው የከለላ ፍቃድ ከሐሙስ ሰኔ 6 2016 እስከ ታህሳስ 3 2018 ተግባራዊ እንደሚደረግ ከአገር ውስጥ ደህንነት ሚኒስቴሩ ዛሬ አርብ ሚያዝያ 4 2016 የወጣው መግለጫ አመልክተዋል። በአገሪቱ የሚካሄደው የትጥቅ ግጭት እንዲሁም ለየት ያሉ ጊዜያዊ አስቸጋሪ ሁኔታዎች ግለሰቦች ደህንነታቸው በተጠበቀ ሁኔታ ወደ አገራቸው እንዲመለሱ ስለማያስችሉ የከለላው መራዘም አስፈላጊ ሆኗል ሲል የአገር ውስጥ ደህንነት ሚኒስቴሩ ባወጣው መግለጫ አስታውቋል። በኢትዮጵያ የትጥቅ ግጭትና ሁከቱ በርካታ ክልሎች ቀጥሏል የሰብአዊ መብት ረገጣዎች ተበራክተዋል ሲቪሎች ለጥቃት ተጋልጠዋል ድርቅ የጎርፍ አደጋና የበሽታ ወረርሽኝ የሚሊዮኖችን ህይወት አደጋ ላይ ጥሏል ሲል አክሏል በመሆኑም የከለላው መራዘም አስፈላጊ እንደሆነ አመልክተዋል ሚኒስቴሩ አሌሃንድሮ ማዮርካስ ከተለያዩ ሌሎች መስሪያ ቤቶች ጋር በመመካከር ከለላው ለ18 ወራት እንዲራዘም መወሰናቸው ተመልክተዋል ከከለላው መራዘም ጋር ተያይዘው የወጣውና ኤፍ ዋን በሚል ቪዛ ወደ አሜሪካ የመጡ ኢትዮጵያውያን ተማሪዎችን የሚመለከተው መግለጫ እንደሚያሳየው የኢትዮጵያ ዜግነት ያላቸውና በአሜሪካ የሚገኙ ተማሪዎች ከለላው በተራዘመበት የጊዜ ገደብ ውስጥ የስራ ፈቃድ መጠየቅ እንዲችሉ፣ ተጨማሪ ሰዓታት እንዲሰሩ፣ እንዲሁም የሚወስዱትን የትምህርት ኮርሶች መጠን መቀነስ እንዲችሉ ይፈቅዳል። አድማጮች ተጨማሪ መረጃዎችን ከድረ ገጻችን ማግኘት እንደምትችሉ መግለጽ እንወዳለን። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ኬንያ የኢትዮጵያና የሶማሊያን ውጥረት ለማርገብ ቀጠናዊ የባህር ውል እንዲዘጋጅ ጠየቀች። ኢትዮጵያ በራስ ገዟ ሶማሌላንድ በኩል የባህር በር ለማግኘትና የባህር ኃይል ለመመስረት በምታደርገውን ጥረት ተከትሎ በኢትዮጵያና በሶማሊያ መካከል የተከሰተውን ውጥረት ለማርገብ የሚያግዝ ቀጠናዊ የባህር ውል እንዲዘጋጅ ኬንያ መጠየቋን አንድ ከፍተኛ የኬንያ ባለስልጣን ተናግረዋል። የሮይተርስ ዘገባን ኤደን ገረመው ታቀርበዋለች። የባህር በር የሌላት ኢትዮጵያ በጎርጎሮሳውያኑ ጥር 1224 20 ኪሎ ሜትር ርቀት ያለው የባህር ዳርቻን ለመጠቀም እንዲሁም ደግሞ የባህር ኃይል ለመገንባት የሶማሊያ አካል ሆናሳለች ሳለች ከአውሮፓውያኑ 1991 አንስቶ ራስ ገዝ ከሆነችው ሶማሌላንድ ጋር የጥቅም ልውውጦችን የያዘ ስምምነት ፈጽማለች። ይህ ሁኔታ በሶማሊያ በኩል ተቀባይነት ያላገኘ ሲሆን የአፍሪካ ቀንድን የሰላም ሁኔታ የበለጠ ሊያናጋውም ይችላል የሚል ስጋትን ቀስቅሷል። ከሰሞኑ ኬንያ ከጅቡቲ ጋር በመሆን የባህር በር የሌላቸው ሀገራት እንዴት የባህር በርን ለንግድ ዓላማ መጠቀም ይችላሉ በሚለው ዙሪያ ምክክር እንዲደረግ የምስራቅ አፍሪካ በይነመንግስታት መንግስታት ድርጅት ኢጋድን መጠየቋን የኬንያ የውጭ ጉዳይ ሚኒስትር ኃላፊ ኮሪር ሲንጓይ ለሮይተርስ ተናግረዋል። ባለስልጣኑ ኢጋድ የባህር በር አጠቃቀምን በተመለከተ የስምምነት ውል ያዘጋጃልን ብለዋል። ትላንት ሐሙስ የሶማሊያው ፕሬዚዳንት ሐሰን ሼኪ መሐመድ ከኬንያው አቻቸው ዊሊያም ሩቶ ጋር በኬንያ ዋና ከተማ ተገናኝተው በጉዳዩ ላይ ዲፕሎማሲያዊ መፍትሄዎችን ለማምጣት ተወያይተዋል። የኬንያ የውጭ ጉዳይ ኃላፊው ሲንጓይ ቀጠናው ያልተረጋጋ በመሆኑ በመፍትሄው ላይ ሁሉም አካላት እንዲሳተፉ ማድረጋችንን እንቀጥላለን ያሉ ሲሆን ባለስልጣኑ አክለውም ከተሳካልን ውሉ ኢትዮጵያ ያለምንም መስተጓጎል የባህር በር ተጠቃሚ እንድትሆን ሶማሊያም የድንበር ሉዓላዊነቷ እንዲከበር ያደርጋል ብለዋል። ሶማሊያና ኢትዮጵያም እቅዱን እያዩት እንደሆነና በቀጣይ ሂደቶች መሪዎቻቸው ተገናኝተው እንዲወያዩ ጥያቄ እንደቀረበላቸውም አክለው አስታውቀዋል። ባለስልጣኑ የአልሻባብ ታጣቂዎች እድሉን በመጠቀም የሞቃዲሾ መንግስት ራሱን መከላከል የማይችል ሆኖ እንዲታይ እያደረጉት በመሆኑ የሶማሊያ ሉዓላዊነት እንዲጠበቅ ይሄ ውል በጊዜ መፈረም ስላለበት ጊዜ በጣም አሳሳቢ ጉዳይ ነው ሲሉም ተናግረዋል። ለሮይተርስ ዘገባ ኤደን ገረመው ዋሽንግተን ዲሲ በመጨረሻም የዩናይትድ ስቴትስ ከ25 ሚሊዮን ዶላር በላይ ተጨማሪ ሰባዊ እርዳታ ለኡጋንዳ መስጠቷን የአሜሪካ ውጭ ጉዳይ ሚኒስቴር ቃል አቀባይ ዛሬ አስታወቀ። የሚኒስቴሩ ቃል አቀባይ በሚኒስቴሩ ድረገጽ ላይ ባወጣው መግለጫ ተጨማሪው ሰባዊ እርዳታ የስደተኞች ከፍተኛ ኮሚሽነር እና የዓለም ምግብ ፕሮግራም ዩጋንዳ ላሉ ስደተኞችና ጥገኝነት ጠያቂዎችን መርጃ እንደሚውል መግለጫው አመልክተዋል። እርዳታው በዩጋንዳ ውስጥ ለሚገኙ ከ1.6 ሚሊዮን በላይ ስደተኞች ተወላጆችና የአካባቢው አስተናጋጅ ማህበረሰቦችን ጤና፣ ትምህርት፣ ጥበቃና የምግብ እርዳታና የገቢ ማስገኛ ስራዎችን ለማቅረብ እንደሚረዳም ተመልክተዋል። ዩጋንዳ ከየትኛውም የአፍሪካ ሀገር የበለጠ ስደተኞችን የምታስተናግድ አገር ናት። ባለፈው አመት ብቻ በዋናነት ከደቡብ ሱዳን፣ ከዲሞክራቲክ ሪፐብሊክ ኮንጎ፣ ከሶማሊያና ከሱዳን የመጡ ከ130 ሺ በላይ አዲስ ስደተኞችን ተቀብላለች። ዩናይትድ ስቴትስ በዩጋንዳ ትልቁ የሰብአዊ እርዳታ ለጋሽ እንደሆነች ትቀጥላለች ያለው መግለጫው አገሪቱ መጠለያ ጣቢያዎች ውስጥ የሚገኙትን ስደተኞች መደገፏን ትቀጥልበታለች ብሏል የሚኒስትር ቃል አቀባዩ መግለጫ። ዩናይትድ ስቴትስ ሌሎች ለጋሾችን በመላው ቀጠና በግጭትና በሌሎች ቀውስ እየተጎዱ ያሉትን ሁሉ የሚረዱትን እንደ ዓለም ምግብ ድርጅት፣ የስደተኞች ከፍተኛ ኮሚሽነርና አጋር ሰብአዊ ድርጅቶችን እንዲደግፉ ታሳስባለች ብሏል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ሚያዝያ 4 2016 ዓ ምት ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የማህበራዊ ድህረ ገጽ ፕሮዲውሰራችን አበባየው ገቢያውም አብረውን ያመሻሉ። በድጋሚ ለማስታወስ ዝግጅቶቻችን በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። አሁን ወደ ቀዳሚው የአብይር ዘገባችን እንለፍ። በአዲስ አበባ ከተማ ቦሌ ሚሊኒየም አዳራሽ አካባቢ ዛሬ አርብ በተደረገ የተኩስ ልውውጥ መንግስት ጽንፈኛ እያለ የሚጠራው የፋኖ ታጣቂ ቡድን አመራርና አባላት ናቸው ያላቸውን ሁለት ግለሰቦች መግደሉን አስታወቀ። የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ለአሜሪካ ድምጽ በሰጡት ቃለ ምልልስ ፖሊስ ከህብረተሰቡ ባገኘው መረጃ መሰረት ግለሰቦቹን ረዘም ላለ ጊዜ ሲከታተላቸው እንደቆየ ገልጸዋል። ዛሬ ረፋድ ግለሰቦቹን በቁጥጥር ስር ለማዋል በነበረው እንቅስቃሴ በተደረገ ተኩስ ልውውጥም አንድ የቡድኑ አመራርና አንድ አባሉ ሲገደሉ ሌላው ደግሞ ያለ ጉዳት መያዙን ኃላፊው ተናግረዋል። ገብረ ሚካኤል ገብረ መድህን ዝርዝራለው። የአዲስ አበባ ፖሊስ ኮሚሽን ዛሬ አርብ ሚያዝያ አራት ቀን ሁለት ሺ አስራ ስድስት አመተ ምህረት ባወጣው መግለጫ በአዲስ አበባ ቦሌ ክፍለ ከተማ ወረዳ 3 ሚሊኒየም አዳራሽ አቅራቢያ በተደረገ የተኩስ ልውውጥ መንግሥት ጽንፈኛ እያለ የሚጠራው የፋኖ ታጣቂ ቡድን አመራርና አባላት ናቸው ባላቸው ግለሰቦች ላይ እርምጃ መውሰዱን አስታውቀዋል። መግለጫውን በተመለከተ ለአሜሪካ ድምፅ አስተያየት የሰጡት የአዲስ አበባ ፖሊስ ኮሚሽን የህዝብ ግንኙነት ኃላፊ ምክትል ኮማንደር ማርቆስ ታደሰ ፖሊስ ከህብረተሰቡ ባገኘው መረጃ መሠረት ግለሰቦቹን ሲከታተላቸው መቆየቱን አብራርተዋል። በጸጥታ ኃይሎች እይታ ውስጥ ነበሩ ያሏቸውን እነዚህን ግለሰቦች በዛሬ ዕለት በቁጥጥር ስር ለማዋል በነበረው ሂደትም የተኩስ ልውውጥ መደረጉን ኃላፊው ተናግረዋል። በዚህም የጽንፈኛው ፋኖ ያሏቸው አንድ አመራርና አንድ የቡድኑ አባል መገደላቸውን ገልጸዋል። ዛሬ ቦሌ ወረዳ ሶስት ሚሊኒየም ጀርባ አካባቢ የፖሊስ አባላት በተሽከርካሪ እየተከታተላች የተከታተሏቸው ነበረ መጨረሻም ያው መያዝ ስለነበረባቸው መንገድ ዘቅተው በቁጥጥር ስር ለመዋል የሚያደርጉት ሂደት ውስጥ የተፈጠረ ነገር ነው። በመሀሉ እንግዲህ የቶክስ ልውውጥ ነበረ። በዛ ሂደት ውስጥ እንግዲህ አንደኛው እዛ ቦታ ላይ በነበረው የቶክስ ልውውጥ እሱ ህይወቱ አልፏል። አሁን ሰናይ አንዳርገ የተባለው አመራራቸው ነው። እሱ እዛ ቦታ ላይ በነበረው ሁኔታ ቶክስ ሲተኮስ የነበረው ፖሊሶች ላይ ሲተኮስ የነበረው ነው። እዛ ሆስፒታል ከሄደ በኋላ በሕክምና እያለ ግለሰቦቹን ለመያዝ በተደረገው እንቅስቃሴ የጽንፈኛው ፋኖ መሪ ነበር የተባለው ናሆሰናይ አንዳርጌ ታረቀኝና የቡድኑ አባል ነበር የተባለው ሀብታሙ አንዳርጌ ተሰማ በተኩስ ልውውጡ መሃል መገደላቸውን የአዲስ አበባ ፖሊስ በመግለጫው አስታውቀዋል። አቤኔዘር ጋሻው አባተ የተባለ የቡድኑ አባል ደግሞ ሳይቆስል በቁጥጥር ስር መዋሉን አስታውቀዋል። ሦስቱም ግለሰቦች የሱዙኪ ዲዛየር ተሽከርካሪን በመጠቀም በፖሊስ ላይ ተኩስ መክፈታቸውንና ለማምለጥም መሞከራቸውን መግለጫው አመልክቷል። ግለሰቦቹ በአዲስ አበባ ከተማ የሽብር ጥቃት ለመፈጸም ተልእኮ ተቀብለው ሲንቀሳቀሱ ነበር ብለዋል። በመግለጫው የጽንፈኛ ፋኖ ቡድን አባላት ናቸው ከተባሉት ግለሰቦች በተጨማሪ እንደሻው ጌትነት የተባሉ ግለሰብ የጽንፈኛውን ቡድን አባላት አልተባበርም በማለታቸው በታጣቂዎቹ እንደተገደሉ መግለጫው አስፍረዋል። በተኩስ ልውውጡ በሁለት የፖሊስ አባላት ላይም ጉዳት መድረሱን ምክትል ኮማንደር ማርቆስ ታደሰ ተናግረዋል። በሕክምና እየተረዙ ነው የሚገኙት። እነዚህ ሁለት ፖሊሶች ሳዚን አራት ይባላሉ፣ ያው ተመተዋል። የሟቾቹን ቤተሰቦችና የፋኖ አመራሮችን ለማግኘት ያደረግነው ጥረት ይህ ዘገባ እስከ ተጠናቀረበት ጊዜ ድረስ አልተሳካልንም። እንደተሳካልን ይዘን እንመለሳለን። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የአርብ ምሽት ስርጭታችንን ነው። ቀደም ሲል የአብይ ርዕስ ዘገባውን ተከታትላችኋል። የትንታኔው መጽሔት ይቀጥላል። በምዕራብ ሸዋ ዞን ኖኖ ወረዳ ስልካምባ ከተማ ባለፈው ሰኞ በተፈጸመ ጥቃት 12 ሰዎች መገደላቸውን ነዋሪዎች ገለጹ። ለደህንነታቸው በመስጋት ስማቸው እንዳይገለጽ የጠየቁን የስልካምባ ከተማ ነዋሪዎች ከሟቾቹ አብዛኞቹ የአማራ ብሔር ተወላጆች መሆናቸውን ተናግረዋል። ለጥቃቱ የኦሮሞ ነጻነት ሰራዊት ታጣቂዎችን ተጠያቂ ያደረጉት ነዋሪዎቹ ስልሳ ቤቶች መቃጠላቸውንና ከመቶ በላይ ከብቶች መወሰዳቸውንም ተናግረዋል። የኦሮሞ ነጻ ሰራዊት ክሱን አስተባብሎ እንዲህ አይነት ድርጊት የሚፈጽመው በመንግስት ነው ብሏል። ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ አስተያየት ለማግኘት ያደረግነው ጥረት ለዛሬ አልተሳካም። የኢትዮጵያ ሰብአዊ መብቶች ኮሚሽን በበኩሉ ግን በስልክ አምባ ከተማ ጥቃት የ11 ሰዎች ግድያ መረጃ እንደደረሰው ገልጿል። በአሜሪካ ድምፅ ዘጋቢዎች የተጠናቀረውን ዘገባ አስማማው የኑ ያቀርበዋል። በኦሮሚያ ክልል ምዕራብ ሸዋ ዞን ኖኖ ወረዳ የስልክ አምባ ከተማ ነዋሪ መሆናቸውን የገለጹና ለደህንነታቸው በመስጋት ማንነታቸው እንዳይጠቀስ የጠየቁ አስተያየት ሰጪ ባለፈው ሰኞ መጋቢት 30 ቀን 2016 ዓ ም የሚኖሩበትን አካባቢ ጨምሮ በአምስት ቀበሌዎች ላይ ታጣቂዎች ጥቃት መፈጸማቸውን ለአሜሪካ ድምፅ ተናግረዋል። ጥቃት ፈጻሚዎቹ የኦሮሞ ነፃነት ሰራዊት ታጣቂዎች እንደሆኑ የጠቆሙት አስተያየት ሰጪው ከተገደሉት አብዛኞቹ የአማራ ብሔር ተወላጆች እንደሆኑና በንብረት ላይም ጉዳት መድረሱን ተናግረዋል። አስራ ሁለት ሰው ተገሏል። ንብረት አይቆጠርም። ቤት ቢያንስ ቤት እንኳ ወዲ ስልሳ ቤት ተቃጥሏል። እህል ማለት ነው ያው እህል ቀለብ ያለበት ቤት በአማርኛ ተናጋሪ ከሆን ያው መገደል መቃጠል ነው። ቤቱን የማቃጠሉ እሳቱን የማቃጠሉ ቤቱ ሁሉ የተነጋው ከብት መቶ ከብት ቢያንስ ተነብሷል። ጥቃቱ ከንጋቱ አስራ ሁለት ሰዓት እስከ ቀጥር ስድስት ሰዓት ድረስ መፈጸሙ የጠቀሱት ሌላው አስተያየት ሰጭ ደግሞ ዘጊተው የደረሱት የመንግስት የጸጥታ ኃይሎች ከታጣቂዎቹ ጋር የተኩስ ልውውጥ ማድረጋቸውን ገልጸዋል። በጥቃቱ በርካታ ነዋሪዎች ቤት ንብረታቸውን ጥለው መሸሻቸውን የገለጹት አስተያየት ሰጪው ከሰለባዎች ውስጥ ከመኖሪያ ቤታቸው ወጥተው መሸሽ ያልቻሉ አዛውንቶች እንደሚበዙ አመልክተዋል። ያው እንግዲህ የሆነ ሸኔን የሚባለው በጣም ቁጥሩ የበዛ እንደገና ደግሞ ከባድ መሳሪያ የታጠቀ ኃይል ተኛንበት ላይ በአስራ ሁለት ሰዓት ላይ መጥቶ ጉዳት አደረሰብን። ምንም እኛ ደግሞ በቃ ምንም ደካሞች ነን፣ አስፋደርነን ምንም አይነት በቃ ኃይል የለንም፣ ያው ገበሬዎች ነን። በጣም ጉዳት አደረሱብን ከብቶችንና ሴቶችን፣ አዛውንቶችን እያሸሸን ወደ ጫካ የሆነ በቃ አድርግ ቦታ አለ ወደ እያስመለጥን ነበር የስራ እየሰራን ያሉ ነው። እዛ መሀከል ላይ መሸከም የማንችላቸው ትላልቅ አዛውንቶች ምሳሌ አሁን በቃ የሚጦሩ አልጋ ላይ እነሱን ትተን ናቸውን እያረዱ አገኘናቸው። በኋላ ከተረጋጋ በኋላ እነሱ ከተመለሱ በኋላ እነሱን እስከ ምሽት እየቀበርን ነበር የነበር ነው። ታጣቂዎቹ በተጨማሪም ወደ መሀል ከተማዋ ዘልቀው ባንክ ለመዝረፍ መሞከራቸውን አስተያየት ሰጪዎች ገልጸዋል። በኢትዮጵያ ሰብአዊ መብቶች ኮሚሽን የጅማ ቅርንጫፍ ጽህፈት ቤት ኃላፊ አቶ በዳሳ ለሜሳ ደረሰ ስለተባለው ጥቃት ተቋማቸው መረጃ እንደደረሰው ተናግረዋል። እዛ አካባቢ ላይ በቃ ታጣቂዎች ግጭት ተነሶ በዛ ግጭት ምክንያት አስራ አንድ የሚሆኑ ሰዎች ህይወት አርፏል የሚል ከአካባቢ መረጃ ደርሶ ነበረ። የደረሰን መረጃ ለማጣራት ጥረት እያደረገ ነው ያለ ነው ስለ ጉዳዩ ካፋን ኦሮሞ ክፍል ባልደረባ ነሞዳ እንዴት ጠየቁት የኦሮሞ ነጻነት ሰራዊት ዓለም አቀፍ ቃል አቀባዩ አቶ ኦዳ ተርቢ ተከታዩ ምላሽ ሰጥተዋል። አስቀድሜ ግልጽ ማድረግ የሚፈልገው እኛ በዚህ አይነት ድርጊት ውስጥ እጃችን አለመኖሩን ነው። በህጋችን መሠረት በሰላማዊ ሰዎች ላይ እንደ አይነት ተግባር መፈጸም ክልክል ነው። እንዲህ አይነቱን ተግባር አጠንክረን እናወግዛለን። ባለፉት አምስት ዓመታት እዚህ ሀገር ውስጥ የሰብአዊ መብት ጥሰት ወሰን የለውም። እኛ ብዙውን ጊዜ ገለልተኛ የሆነ ምርመራ መካሄድ አለበት የምንለው ለዚሁ ነው። ከዚህ በፊት ብዙ ጊዜ እንዳየ ነው፣ እንዲህ አይነቱን ተግባር የሚፈጽመው የስርዓቱ ጦር ነው። የመንግሥት ወታደሮች የታጣቂዎችን ስም ለማጥፋት እንዲህ ያለ ተግባር እንደሚፈጽሙ የተናገሩት አቶ ወዳ ጉዳዩ በገለልተኛ አካል እንዲጣራም ጠይቀዋል። በሌላ በኩል ጥቃቱ የተፈጸመባቸው ሸኔ ብሎ በጠሯቸው የኦሮሞ ነጻነት ሠራዊት ታጣቂዎች መሆኑ የተናገሩት ነዋሪዎች ጥቃቱ ከደረሰ በኋላ የመንግስት የጸጥታ ኃይሎች ወደ ከተማዋ በመድረሳቸው አካባቢው ለጊዜው የተረጋጋ እንደሚመስል የመጀመሪያው አስተያየት ሰጭ ተናግረዋል። ነገር ግን አሁንም ግን ስጋት ስላለን መንግስት ጥበቃ ያደርግልን ሲሉ ጠይቀዋል። ነገም ዛሬም ያው እንደማይለቁን ነው የምናውቀው። ነገም ዛሬም ማለት ነው በትክክል መቼም ቢሆን አይተውንም። ያው ህግ ከልዙ አገሪቱን ተቆጣጥሮ ታልተጠበቀኝ በመከላከያ ነገም ዛሬም ያው አንተኛም ማለት ነው ያው ያው ነው ያው ነገም ዛሬም በእርግጠኝነት አይለቁንም እንዲሁ የሞቱትም ሞተዋል የተቃጠሉትም ተቃጥለዋል ያለ ነው። ሰዎች እንዲሁ ሰርተን እንድንገላ እንዲሁ ምናልባይ ልጅችን ያለችውን ቀበሌ የሚጠብቅልን ያው የመከላከያ ኃይል ተረክቦ መከላከያ ቢጠመቅልን ነው የምንለው። በምዕራብ ሸዋ ዞን የኖኖ ወረዳ አጎራባች በሆነው የደቡብ ምዕራብ ሸዋ ዞን አመያ ወረዳም እንዲሁ በታጣቂዎች እንደተፈጸመ በተገለጸው ተመሳሳይ ጥቃት ንፁሐን ሰዎች እንደተገደሉ መስማታቸውን አስተያየት ሰጪዎቹ ለአሜሪካ ድምፅ ተናግረዋል። ከአመያ ወረዳ ነዋሪዎች ተጨማሪ አስተያየት ለማግኘት ያደረግነው ጥረት ግን አልተሳካም። የአሜሪካ ድምፅ የጠየቃቸው የደቡብ ምዕራብ ሸዋ ዞን የፀጥታ ጽህፈት ቤት ኃላፊዎችም ስለ ጉዳዩ መረጃ ለመስጠት ፈቃደኞች አልሆኑም። ስለ ጉዳዩ ከኦሮሚያ ክልል መንግስት ኮሚኒኬሽን ቢሮ አስተያየት ለማግኘት ያደረግነው ጥረትም ለዛሬ አልተሳካም። በተከታዩ ዘገባ ደግሞ ከሳውዲ አረቢያ ተመላሾችን ጉዳይ እንመለከታለን። በዛሬው ዕለት በሁለት በረራዎች 842 ኢትዮጵያውያን ከሳውዲ አረቢያ ወደ ሀገራቸው ተመልሰዋል። ከተመላሾቹ መካከል የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ከጉዞ ጀምሮ እስከ እስር ቤት ፈታኝ ጊዜያትን ማሳለፋቸውን ተናግሯል። በጉዞ ወቅት በርካታ ሰዎች ሲሞቱ መመልከታቸውን ገልጸው ስለ ሕገወጥ ስደት አስከፊነት ከተሞክራቸው አብራርተዋል። የውጭ ጉዳይ ሚኒስትር ቃል አቀባይ ነቢዩ ተድላ በሳምንት 12 በረራዎችን በማድረግ በአራት ወራት ጊዜ ውስጥ 70 ሺ በላይ ኢትዮጵያውያንን ለመመለስ መታቀዱን ገልጸዋል። ኬኔዲ አባተ ተጨማሪ አለው። በሳውዲ አረቢያ በእስር ቤቶችና በተለያዩ አስቸጋሪ ሁኔታዎች ውስጥ የሚገኙ ኢትዮጵያውያንን የመመለሱ ስራ ሶስተኛው ዙር ማለት ነው፣ ዛሬ ሚያዝያ አራት ተጀምሯል። ይህ ከበስተኋላ የሚታየው የኢትዮጵያ አየር መንገድ አውሮፕላንም ከሳውዲ አረቢያ በእስር ቤት የሚገኙ ኢትዮጵያውያንን ይዞ እዚህ ቦሌ አውሮፕላን ማረፊያ የደረሰ አውሮፕላን ነው። በአሁኑ ሰዓት ለመውረድ በዝግጅት ላይ ነው የሚገኙት በአጠቃላይ ሰባ ሺህ የሚሆኑ ኢትዮጵያውያን ናቸው። ከሳውዲ አረቢያ በዚህኛው በሶስተኛው ዙር ወደ ኢትዮጵያ የሚመ በዛሬው ዕለት በሁለት በረራዎች 842 ኢትዮጵያውያን ተመልሰዋል። ከተመላሾቹ መካከል የሆነው ናስር መሐመድ ከዛሬ አንድ ዓመት በፊት ከሰንበቴ አካባቢ ተነስቶ በጅቡቲ በኩል ባህር አቋርጦ ረዥሙንና አስቸጋሪውን የበረሃ መንገድ ከተጓዘ በኋላ ሳውዲ አረቢያ ድንበር ላይ ተይዞ አንድ ዓመት ከአንድ ወር በእስር ላይ መቆየቱን ገልጿል። በጉዞው ወቅት በፍልሰተኞች ላይ ጥይት በተደጋጋሚ ይተኮስ እንደነበር የሚገልጸው ናስር ከሰባት ጓደኞቹ ጋር ከሞት ተርፈው ከተያዙ በኋላ አስከፊ ጊዜ ማሳለፋቸውን ተናግሯል። የሞተም ሞቶ የተረፈም ተርፎ እንደዛ ነው የተያዝ ነው። ያው ፈጣሪ አወጣንና እኛም ተረፍ። በጥይት እንዳለኮ ነው የሚመቱት። ስንት ሬሳ አረጋግጠን ነው የምንሄደው እኛ። ይህን መንግስት ንሄድ ማለት ነው። ስንቱ ሬሳ አረግጠ፣ ዝም ብለህ የሴቱን፣ የወንዱን፣ የህፃኑን ዝም ብለህ ረግጠን ነው ሄድ ነው። ምን ታደርገዋለህ? ይህ እዚህ ግሩ ተመቶ እዛ ያለ ሰው ዝም ብለህ እንደዚህ እያየ ነው የምትሄደው። ያስጠላል። ህይወትን ነው የሚያስጠላው። ላ እኔ እምባ ነው ያነባሁት። ያንን ሬሳ አይቼ ማለት ነው እኔ እምባ ነው ያነባሁት። ተይዘንም ስቃይ ነው። መሞት ይሻላል እንደውም እንደነሱ መሞተን ቢተው ነው ይሻላል። እስር ቤት ሲያስረ ችግር የለውም። ይሰረ ይሰረ፣ ችግር የለውም። ምግብ ሰጥቶ፣ ልብስ ሰጥቶ፣ ሳሙና ሰጥቶ ወይ ሐኪም ቤት ወስዶ ሊወስድ ችግር የለውም። ስንቱ ነው በቲቪ ታሞከኛ ውስጥ የወጣው ስንቱ ነው ያበደው እዛ ስንቱ ነው የሞተው እስር ቤት። ሰዋሊ ኑረድ ሰዒድ ከዛሬ ተመላሾች መካከል አስተያየቱን የሰጠን ሌላው ግለሰብ ነው። በጣም ስቃይ ነበር እና በሽታም በጣም አለ። ህክምናም አናገኝም፣ ልብስ ራሱ አናገኝም። ስንግባር ልብስ ራሱ አውልቆ ያለነው ልብስ ራሱ ይጥላሉ። ከዛ ምንም እርዳታ የሚያደርግልን ሰው የለም። የሚጠይቀን ሰው የለም። ህክምና ስንጠይቅም ራሱ የሚያወጣን ሰው የለም። እስከምትሞቱ ድረስ አናወጣችሁም ነው ምሉ እንደነሱ በጣም ተሰቃይነት ነበረ። ግን አሁን እዚህ ደርሰናል። እኔ በጣም ደስ ብሎኛል። ስለ ህገወጥ ስደት አስከፊነት በተግባር ተፈትነን አይተናል የሚሉት አስተያየት ሰጪዎቹ ሌሎች ከእኛ መማር አለባቸው ይላሉ። ሰወጣ እኔ እንደዚህ አልመሰለኝም፣ ያው በጆሮ ስለምሰማ እኔ እንደዚህ አልመሰለኝም። ወጣትም ስለሆም ሰው የሚለውን አልሰማማ እና ራሴ የምፈልገውን እጅ ስወጣ ያው አየሁት። ሰው የሚለውን ሁሉ አየሁት። እንባን ብቼ ነው እኔ ተምሬ የሆነ ነገር ባተርፍ ለሀገር የተጸጸትኩት ማለት ነው። ያው ያለፈን አለፈና ይመስገንና ለዛሬ ያበቃ ለሀገር ያበቃ። ካም በኋላ እኔ እንዳቅሜ ብቻ ለኝ ማለት ነው። ያው ምንም ነገር የለኝም፣ ምንም አላልግም። እንዳቅሜ በምክምርም ሆና በገዛም እንዳቅሜ የማረገው ሰው ወገኔ ከሀገር እንዳይወጣ ይህን ነው የምፈልገው። እኔ ተሰቃይቼ የመጣሁበትን ቦታ ሌላ ወገኖች እንዳሰቃዩበት ነው የምፈልገው። የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶችና ሀገራት ሰነድ የሌላቸው ኢትዮጵያውያን በሳውዲ አረቢያ እስከ ሞት የሚደርስ ከፍተኛ የሰብአዊ መብት ጥሰት እየተፈጸመባቸው እንደሚገኝ በተለያዩ ጊዜያት መግለጻቸው ይታወቃል። ከነዚህ መካከል የሆነው ሁማን ራይትስ ዎች ባለፈው አመት ነሐሴ ወር ላይ ባወጣው ሪፖርት የሳውዲ ድንበር ጠባቂዎች ከመጋቢት 2014 እስከ ሰኔ 2015 ዓ ም ባለው ጊዜ ውስጥ የየመንና የሳውዲ ድንበርን ለማቋረጥ የሞከሩ ቢያንስ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችን ገድለዋል ማለቱ ይታወቃል። መሰል አሳሳቢ ሪፖርቶች ይፋ መሆናቸውን ተከትሎ የኢትዮጵያ መንግስት ዛሬ የጀመረው ሶስተኛ ዙር ዜጎችን በዘመቻ የማስመለስ ስራ ለአራት ወራት እንደሚቀጥል የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ ነቢዩ ተድላ ገልጸዋል። በሳምንት 12 በረራዎች እንደሚኖሩ ነው። ይሄ በቀጣይ አራት ወራት ውስጥ በየቀኑ በሚኖሩ በረራዎች ውስጥ በማቆያ ጣቢያዎች ውስጥ ያሉ ከሰባ ሺህ በላይ ኢትዮጵያውያኖችን ለማስመለስ ጥረት እናደርጋለን ማለት ነው። በሳውዲ እስር ቤቶች የሚገኙ ኢትዮጵያውያን ከተመለሱ በኋላ ከክልሎች ጋር በመተባበር መልሶ የማቋቋም ስራ እንደሚከናወንም ቃል አቀባዩ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። ከሀገር ውስጥ ዘገባዎች ወጣ ብለን ወደ ዩናይትድ ስቴትስ ስንመለስ ደግሞ የባይደን አስተዳደርና የዩናይትድ ስቴትስ ሕግ መወሰኛ ምክር ቤት ለዩክሬን ለእስራኤልና ለታይዋን የሚሰጠውን እርዳታ በተመለከተ የቀረበውን ረቂቅ ህግ የመጨረሻ ውሳኔ ለመስጠት ስልጣን ያለው የተወካዮች ምክር ቤት እንዲቀበለው እየተጠባበቁ ባሉበት ወቅት ተንታኞች የገንዘብ ድጋፍ የሚያስፈልጋቸው የአሜሪካ አጋሮች ብቻ አይደሉም እያሉ ነው የአሜሪካ ድምጽ የመከላከያ ሚኒስትር ዘጋቢ ካርላ ባብ በዚያ ዙሪያ ያደረሰችን ዘገባ ተከታዩ ነው ጽንስ የማስወረድ መብትን በተመለከተ ዶናልድ ትራምፕ በዚህ ሳምንት ይፋ ያደረጉት አቋም በመላ አገሪቱ መብቱ እንዲታገድ ከሚሹ ከፍተኛ የፓርቲያቸው አባላት አቋም መለስ ያለ ነበር። የእርሳቸው አቋም እያንዳንዱ ግዛት ለራሱ አድማጮች፣ ቀደም ሲል የጀመረው ቀደም ሲል የጀመረው ዘገባ በአሜሪካ ፕሬዝዳንታዊ የምርጫ ዘመቻ የስነ ተዋልዶ መብቶችን የተመለከቱ ጉዳዮች ተመልሰው ዋና ዋና አከራካሪ ርዕሶች ሆነው ቀርበዋል የሚለውን የሚመለከተው ነው። በአሪዞና የሚገኘው ጠቅላይ ፍርድ ቤት አብዛኛው የጽንስ ማስወረድ መብቶች ሲሽር፣ የሪፐብሊካኑ እጩ ዶናልድ ትራምፕ ከውሳኔው ራሳቸውን አርቀዋል ይለናል። ደረጀ እንግዳ ወልዴ ዘገባውን እንደሚከተሉ አጠናቅሮታል። አሜሪካ ለዩክሬንና እስራኤል ጦሮች የምታደርገው ድጋፍ በዩናይትድ ስቴትስ መከላከያ ኢንዱስትሪ ላይ ያለውን ጫና ከፍ አድርጎታል። በሀገሪቱ የሚገኙ ፋብሪካዎችም ባለፉት አስርት ዓመታት ውስጥ ባልታየ ፍጥነት ተጨማሪ የጦር መሳሪያዎችንና ጥይቶችን የማምረት ስራ ተሰጥቷቸዋል። ተንታኞች እንደሚሉት ግን የመከላከያ ኢንዱስትሪው በምስራቅ አውሮፓ ከሚካሄደው የሩሲያ ጥቃት ጀምሮ በቀይ ባህር ውስጥ በኢራን በሚደገፉ ታጣቂዎች እስከሚሰነዘረው ጥቃት ውስብስብ ከሆኑ ስጋቶች እኩል መራመድ አልቻለም። ማኬንዚ ኤግለን በአሜሪካ ኢንተርፕራይዝ ተቋም ውስጥ በወታደራዊ ዝግጁነት ዙሪያ ጥናት የሚያካሄዱ ባለሙያ ናቸው። የባህር ኃይሉ በአንድ ሳምንት ውስጥ ያለፈውን ዓመት ጨምሮ ከተገዙ አገልግሎቶች የበለጠ በርካታ የረዥም ርቀት የመርከብ ሚሳይሎችን እያስወነጨፈ ነው። ይህ አይነቱ በሰላም ጊዜ የሚኖር የምርት መጠን በብሔራዊ ደህንነት ድጋፍ ሙሉ ለሙሉ መለወጥ አለበት። የአሜሪካ ሕግ መወሰኛ ምክር ቤቱ ለዩክሬን፣ እስራኤል እና ታይዋን ወታደራዊ ድጋፍ የሚውል በቢሊየን የሚቆጠር ገንዘብ የሚጠይቀውን ረቂቅ ሕግ ማጽደቁን የዩናይትድ ስቴትስ መከላከያ ሚኒስትር ሎይድ ኦስቲን ገልጸዋል። ከዚህ የበጀት ጥያቄ አምሳ ቢሊዮን ዶላር የሚሆነው በራሳችን የኢንዱስትሪ ተቋማት በኩል የሚያልፍ ነው። ስለዚህ ይህ ልክ እንደ ማንኛውም ነገር የብሔራዊ ደህንነታችንና የኢንዱስትሪ መሠረታችን አቅማችን ጉዳይ ነው። ነገር ግን የዩክሬን ጉዳይ የአውሮፓ ጉዳይ ብቻ አይደለም፣ መላው ዓለም ግድ የሚለው ጉዳይ ነው። እግለን በበኩላቸው ያለንበት ዓለም ቻይና፣ ዩናይትድ ስቴትስ እና አጋሮቿ ለተጋጋለው ሙቀት ምን አይነት ምላሽ እንደሚሰጡ የምትመለከትበት ነው ይላሉ። ቤጂንግ እየቆጠረች ነው። በዓመት ምን ያህል ሚሳይሎችን እንደምንገዛና ና እንደምናመርት ያውቃሉ። እና ደግሞ በእስያ ውስጥ ጦርነት እንዳይከሰት ለመከላከል ወይም ለመመከት በቂ አይደለም። ቻይና አስፈላጊ ከሆነ ታይዋንን በኃይል እንደምትቆጣጠር ዝታለች። ይህን ካደረገች ደግሞ በመላው የፓስፊክ ቀጠና አስደንጋጭ ማዕበል የሚፈጥር እርምጃ ይሆናል። ለዛም ነው በዚህ ሳምንት ዲሞክራቶችና ሪፐብሊካን የህግ መወሰኛው ምክር ቤት አባላት የተወካዮች ምክር ቤቱ ተጨማሪ ድጋፍ ለማድረግ የሚረዳውን የበጀት ረቂቅ እንዲያጸድቅ እያሳሰቡ ያሉት። ሴናተር ሮጀር ዊከር ሪፐብሊካን የህግ መወሰኛ ምክር ቤት አባል ናቸው ይህ ረቂቅ ህግ በቅርቡ ድምፅ አግኝቶ በፊርማ ህግ ሆኖ ይጸድቃል የሚለውን የሊቀመንበሩን ተስፋ እኔም እጋራለሁ። ረቂቅ የበጀት ድጋፉ ህግ ከጸደቀ ተጨማሪ የአሜሪካ ሰርጓጅ መርከቦች በፓስፊክ ውቅያኖስ ላይ ጥበቃ እንዲያደርጉ ያግዛል። አብዛኛው ገንዘብ ደግሞ የአሜሪካ ጦር በአውሮፓ የሚያካሄደውን እንቅስቃሴ የሚሸፍን ይሆናል። በካርላ ባብ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። አድማጮች ቀደም ሲል የተከታተላችሁት አሜሪካ ለአጋሮቿ የምታደርገውን ወታደራዊ ድጋፍ የተመለከተውን ዘገባ ነው። ቀደም ሲል ለተፈጠረው ችግር ይቅርታ እየጠየቅን ቀደም ሲል አስተዋውቂ ወደ ነበረው ሌላው የዩናይትድ ስቴትስ ዘገባ እናልፋለን። በአሜሪካ የፕሬዝዳንታዊ የምርጫ ዘመቻ የስነ ተዋልዶ መብቶችን የተመለከቱ ጉዳዮች ተመልሰው ዋና አከራካሪ ርዕሶች ሆነው ቀርበዋል። በአሪዞና የሚገኘው ጠቅላይ ፍርድ ቤት አብዛኛውን የጽንስ ማስወረድ መብቶችን ሲሽር የሪፐብሊካኑ እጩ ዶናልድ ትራምፕ ከውሳኔው ራሳቸውን አርቀዋል። የአሜሪካ ድምፅ ስካት ስተርንስ የላከውን ዘገባ እንግድ ወልድ ያቀርበዋል። ጽንስ የማስወረድ መብትን በተመለከተ ዶናልድ ትራምፕ በዚህ ሳምንት ይፋ ያደረጉት አቋም በመላ ሀገሪቱ መብቱ እንዲታገድ ከሚሹ ከፍተኛ የፓርቲያቸው አባላት አቋም መለስ ያለ ነበር። የእርሳቸው አቋም እያንዳንዱ ግዛት ለራሱ ይወስን የሚል ነው። ክፍለ ግዛቶቹ በድምፅ ወይም በህግ ምናልባትም በሁለቱም ሊወስኑ ይችላሉ። ውሳኔያቸው የክፍለ ግዛቱ ህግ ይሆናል። ትረምፕ ይህን ባሉ በማግስቱ በአሪዞና የሚገኘው ጠቅላይ ፍርድ ቤት እንደ አውሮፓውያን አቆጣጠር በ1864 የወጣውንና ከ150 ዓመታት በፊት መሆኑ ነው ሁሉንም አይነት በሚባል ደረጃ ማስወረድን የሚከለክለው ህግ አሁንም ተፈጻሚ እንደሆነ አስታውቋል። ትራምፕ ይህ የፍርድ ቤት ውሳኔ ጫን ያለና ከመጠን ያለፈ እንደሆነ ይሰማቸዋል። እንደምታውቁት ጉዳዩ የክፍለ ግዛቶችን መብት የሚመለከት ነው። እርግጠኛ ነኝ አገረ ገዥና ሁሉ ምክንያታዊ ሆነው በፍጥነት ያስተካክሉታል። የአሪዞናው አገረ ገዥ የሆኑት ኬት ሀብስ የአውራጃው አቃቢያን ህግ ጽንስን የሚያስወርዱ ሴቶችንና ሐኪሞችን ህጉን መሠረት አድርገው እንዳይከሱ ወዲያውኑ አግደዋል። ጽንፈኛ የሆኑ የአውራጃ አቃቢያን ህግ ይህን ጽንስ ማስወረድን የሚከላከል ህግ ሴቶችንና አስፈላጊ የሆነውን የጤና አገልግሎት የሚሰጡ ሐኪሞችን ለማሰር እንዲጠቀሙበት አልፈቅድም። ሁለተኛ አስተዳደሬ ጽንስ ለማስወረድ የሚረዱ መድኃኒቶች በመደብሮች ውስጥ በቀላሉ እንዲገኙ አድርጓል። በፍሎሪዳ የሚገኘው ጠቅላይ ፍርድ ቤት ደግሞ ጽንሱ ስድስት ሳምንታት ከሆነው በኋላ ውርጃ እንዳይካሄድ የሚያዘውን ህግ እንዲቀጥል አድርጓል። ከመጪው ወር ጀምሮ ተግባራዊ ይሆናል ተብሏል። በፌዴራል ደረጃ የነበረውን የማስወረድ መብት የሻሩት እርሳቸው መሆናቸውን በማስታወስ እንደ ፍሎሪዳው ሁሉ የህዝብ ድጋፍ የላቸውም የተባሉ ውሳኔዎችን ክፍለ ግዛቶቹ እንደሚቀይሯቸው ትረምፕ ለድምፅ ሰጪዎች ያስታውቃሉ። ያንን አድርገናል ትልቅ ስኬት ነበር። አሁን ክፍለ ግዛቶቹ ያሻቸውን ይወስናሉ። የህዝብ ፍላጎት ነው። እናም በፍሎሪዳም ምናልባት ሊቀየር ይችላል። አሪዞና በእርግጠኝነት ሊቀየር ይችላል። የህዝብ ፍላጎት ተግባራዊ ይሆናል። አሪዞናን ጨምሮ አሁን በመታየት ላይ ያለውን ስቃይና ትርምስ የፈጠሩት ዶናልድ ትረምፕ ናቸው፣ ምክንያቱም በፌዴራል ደረጃ የነበረውን የማስወረድ መብት ሽረዋል ሲል ከፕሬዚዳንት ጆ ባይደን የምርጫ ዘመቻ ቢሮ የወጣው መግለጫ አመልክቷል። በመጪው ፕሬዝደንታዊ ምርጫ አሪዞና የፍልሚያ ሜዳ እንደምትሆን ይጠበቃል። መብቱን መልሶ ወደ ግዛቲቱ ህገ መንግሥት ለማካተት በቂ ድምፅ እንዳለ የማስወረድ መብትን የሚደግፉ አቀንቃኞች ባለፈው ሳምንት አስታውቀዋል። አሪዞናን የሚወክሉት ዲሞክራቱ የተወካዮች ምክር ቤት አባል ግሬግ ስታንተን እንደሚሉት ግዛታቸውም ሆነ አጠቃላይ አገሪቱ የማስወረድ መብትን በተመለከተ ወሳኝ ወቅት ላይ ይገኛሉ። Safe and legal abortion access will be on the ballot. በመጪው ህዳር የፅንስ ማስወረድ መብት ጉዳይ በአሪዞና ለድምፅ ይቀርባል። ህዝቡ ወደ ድምፅ መስጫ ይጎርፋል። የማስወረድ መብትን ከልብ የሚደግፉ እጩዎችን ይመርጣሉ። በተለይም በዚህ ኮንግረስ አባል ለመሆን በሚወዳደሩት እጩዎች ላይ ድምፅ ይሰጣሉ። በካንሳስና ኦሃዮ ባለፉት ሁለት ዓመታት በጉዳዩ ላይ ድጋፍ ለማግኘት በተደረጉ ሙከራዎች ሪፐብሊካኖቹ ሳይሳካላቸው ቀርቷል። ስካት ስተርንስ ለላከው ዘገባ እንግዶ ወልድነኝ ዋሽንግተን ዲሲ። እያዳመጣችሁት ያላችሁት በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። የመጀመሪያው አጋማሽ ዝግጅቶቻችን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው መሰናዷችን ግጭት ቀስቃሽ ፕሮፓጋንዳ እንዲቆም የሚጠይቀውን ዘገባ ይመለከታል። ሶስት የፖለቲካ ፓርቲዎች ሰሜን ኢትዮጵያን በተመለከተ እየወጡ ያሉ ግጭት ቀስቃሽ የፕሮፓጋንዳ መልዕክቶች እንዲቆሙ አሳሰቡ። የአሜሪካ ድምጽ አስተያየታቸውን የሰጡ የዓረና የኢዜማና የሳልሳይ ወያነ ትግራይ ፓርቲ አመራሮች በቅርቡ በብዙሀን መገናኛዎች የሚስተዋለው መግለጫዎች መካሰስ ሊቆም እንደሚገባ መክረዋል። ሙሉጌታ ጽሀ ዝርዝር አለው። የፕሪቶሪያው የሰላም ስምምነት ፈራሚ አካላት ግጭት ቀስቃሽ ፕሮፓጋንዳ በማቆም ለስምምነቱ ተገዢ ሊሆኑ እንደሚገባ የአሜሪካ ድምፅ ያነጋገራቸው የፖለቲካ ፓርቲዎች አሳሰቡ። የዓረና ለዲሞክራሲና ሉዓላዊነት ፓርቲ ሊቀመንበር አቶ አምድም ገብረስላሴ ከቅርብ ጊዜ ወዲህ የፕሪቶሪያን ግጭት በዘላቂነት የማቆም የሰላም ስምምነት የፈረሙ አካላት ስምምነቱን የሚጻረር ግጭት ቀስቃሽ ፕሮፓጋንዳ እያሳዩ ነው ብለዋል። በቅርቡ በብዙሀን መገናኛዎች የሚስተዋል በመግለጫዎች መካሰስ ህዝብ እንዳይረጋጋ የሚያደርግ ነው ብለዋል። መግለጫዎችና ፕሮፓጋንዳዎች እየተሰጡ ነው። ከዚህ አልፎም በተወሰኑ አካባቢዎች እስከ መታኮስ የደረሰ ግጭት ጨርጨራ አካባቢ ያጋጥመው። ሌላው ደግሞ የብልጽግና ወገን በተቆጣጠራቸው ትግራይ አካባቢዎች ሰለማዊ ሰልፎችና ሌሎችም ግጭት ቀስቃሽ የሆኑ የፕሮፓጋንዳ ስራዎችን እየሰሩ ነው። ይሄ ጭራሽ የፕሪቶሪያን ውል የሚያፈርስና ዳግም ጦርነት ለማስነሳት የመጀመሪያ የመንደርደር ምልክት ስለሆነ ይሄ በአግባቡ መቆም አለበት። የሰላም ስምምነቱን አፈጻጸም የሚከታተሉ ዓለም አቀፍ ተቋማትና ሀገራት ከስምምነቱ በተጻራሪ ያሉ አካሄዶች ተገንዝበው ለተሟላ ትግበራው አዎንታዊ ተጽዕኖ እንዲፈጥሩ አቶ አምዶም ጠይቀዋል። የሳልሳይ ወያነ ትግራይ ፓርቲም የሰሞኑን ግጭት ቀሽቃሽ የፕሮፓጋንዳ ይዘቶች እንዲቆሙ የሚያሳስብ መግለጫ አውጥተዋል። የፓርቲው ሊቀመንበር አቶ አሉሎ ኃይሉ የትግራይን ሕዝብ ዳግም ላስከፊ ጦርነት የሚዳርጉ የጦርነት ፕሮፓጋንዳዎች በተለይ በፌዴራል መንግስት ብዙሀን መገናኛዎች በኩል እየታዩ ናቸው ሲሉ ወቅሰዋል። በሚዲያ የሚደረጉ እርስ በርስ የመጠቋቆም ስሜ ማጥፋት እንደዚህ ወደ ግጭት ሊወስድ የሚችሉ እንቅስቃሴዎችን እንዲያቆሙ እንግዲህ ውሉ ያዛል። ሌትሊ የመንግስት ሚዲያዎች ግለሰቦችን ቢሆኑ እየቀረቡ የሚያስተላልፉት መልእክት ግጭቱ እያለ ጦርነቱ እያለ የነበረ አይነት ፕሮፓጋንዳ ነው እያስተላልፉ ያሉት። ስለዚህ ውሉንም አደጋ ላይ ሊጥል የሚችል ነው። ተፈናቃዮች መመለስ ጋር ወንጀል ያልፈጸሙ ተፈናቃዮች ምናምን የሚል ተጨማሪ ንግግሮችንም እያመጡ ስለሆነ እነዚህ ነገሮች ሄደው ሄደው በጠረጴዛ ዙሪያ መፈታት ሲኖርባቸው በሚዲያ በዚህ መልክ መነገሩ ሰላምን አያመጣም ብለን ነው እናስበው። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የህዝብ ግንኙነት ኃላፊ ዶክተር ሙላለም ተናኘ ወርቅ በበኩላቸው በአሁኑ ወቅት ጠባጫሪ የብዙሀን መገናኛ ፕሮፓጋንዳ እንደሚታይ የተገለጸውን ይጋራሉም። ይህም በኢትዮጵያ ከኖረው የሀሳብ ልዩነቶች በኃይል የመፍታት ልማድ አንጻር በህዝብ ዘንድ ስጋት መፍጠሩ የሚጠበቅ ነው ይላሉ የምንሰማቸው የቃላት መወራወር፣ አንዳንዴም ደግሞ የምንሰማቸው የጥይት ድምጾች፣ ከዚህ በፊት እንደነበረው አይነት እልቄት ውስጥ ይከተን ይሆን ወደ ጦርነት ይወስደን ይሆን ብሎ ቢሰጋ ስህተት አይሆንም። በግል ማህበራዊ ሚዲያቸው በተለይ ከውጭ ሚዲያዎች ጋር በሚያደርጓቸው ንግግሮች ክልሎች ደግሞ የክልል ሚዲያዎቻቸውን ሲጠቀሙ የሚያስተላልፉት በጣም መርዘኛ የሆነ መልእክት ነው። በጣም ጸባጫሪ መልእክት ነው። ይሄ ለሕዝቡም አይጠቅምም፣ ለሀገርም አይጠቅምም፣ ለእነሱም ስልጣን የሚጠቅም አይደል። በግጭት ጊዜ በዋናነት የሚጎዳው ሰላማዊ ዜጋ መሆኑን ሁሉም አካላት ተረድተው ለሰላም ስምምነቱ እንዲገዙና ለሰላም በተግባር እንዲቆሙ ዶክተር ሙሉዓለም ጥሪ አቅርበዋል። ድጋሚ ለሌላ ውድቀት እንድንዳረግ ይፈቅዳሉ ብዬ አላስብም ከስተታችን ተምረን ወደፊት መሄድ የሚያስፈልግ ከሆነ ለሰላም ያለን ቁርጠኝነት እንደው ለሚዲያ ፍጆታ ብቻ መሆን የለበትም ብዬ አስባለሁ። ከህወሓት በኩልም፣ ከትግራይ ጊዜያዊ አስተዳደርም፣ ከአማራ ክልልም ከፌደራሉ መንግስትም በኩል የፕሪቶሪያ ስምምነት ለማክበር ከፍተኛ መሆን ያስፈልጋል ብዬ አስባለሁ። በተለይ ግን ንጹሀን ዜጎችን አደጋ ውስጥ የከተተ ስጋት ውስጥ የከተተ ክስተት እየመጣ ነው እና ንጹሀን ዜጎችን ታሳቢ ማድረግ ይፈልጋሉ። ሁሉም የሚጠበቅበትን ኃላፊነት ሊወጣ ይገባል ብዬ አስባለሁ። ትክክል አደሉ ሊተረሙ ይገባል። ፍጹም ስህተት ናቸው የሚል ሀሳብ ነው ያለኝ። አቶ አምዶም ገብረስላሴ እነዚህን መሰል ግጭት አነሳሽ እንቅስቃሴዎች ህዝቡ ሊኮን ነው እንደሚገባ አመልክተዋል። አምባገነን መንግስታት ሀገራቸውን በአግባቡ መምራት ሲያቅታቸው ለህብረተሰቡ የፖለቲካ ጥያቄ ኢኮኖሚ ጥያቄ ና ማህበራዊ ጥያቄዎች እየከበዱ ሲሆን ና መንግስቱን ቻለንጅ ማድረግ ሲጀምሩ አቅጣጫ መቀየሪያ ህብረተሰቡ ከጥያቄው እትቶ ወደ ጦርነቱ እንዲቀይር የማድረግ የቆየ ና ሀላቀር የሆነ የትኩረት መቀየሪያ ስራ ነው። በራሳቸው የማይተማመኑ ናቸው። ስለዚህ በፍጹም ተቀባይነት የለውም። በጉዳዩ ላይ ከክልሉ ጊዜያዊ አስተዳደርና ከፌዴራል መንግስት ምላሽና ማብራሪያ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ይሁንና ከዚህ ቀደም ህወሀት ባወጣው መግለጫ ለጦርነት እየተዘጋጀ ነው በሚል የተሰራጨውን መረጃ ሆን ተብሎ የህዝባችንን አንድነት ለመበተን እየተፈጸመ ነው በማለት አስተባብለዋል። ትናንት፣ ዛሬም ይሁን ነገ የህወሀት ስትራቴጂካዊ ምርጫ ሰላም ነው በማለት ለሰላም ስምምነቱ የተሟላ ትግበራ እንደሚሰራ ገልጿል። ባለፈው ሳምንት ለሀገር ውስጥ መገናኛ ብዙሃን መግለጫ የሰጡት የፌድሪክ ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ሁሉም የፌዴራሉ መንግስት የሰላም ስምምነቱ እንዲተገበር የትግራይ ህዝብ ፍላጎት ለማሟላት እየሰራ እንደሚገኝ ተናግረዋል። ሆኖም በትግራይ ክልል በኩል በአማራ ክልል አዋሳኝ አካባቢ ተገቢ ያልሆነ የፕሪቶሪያን የሰላም ስምምነት የሚጥስ ተግባር እየተፈጸመ ነው በማለት ዶክተር ለገሰ በዚያን መግለጫቸው ከሰዋል። አያይዘውም የተፈጠረው ሰላም እንዲጸና መንግስት ሁሉንም አይነት ጥረቶች እያደረገ መሆኑን መግለጻቸው አይዘነጋም። ለአሜሪካ ድምጽ ሙልጌታ አጽበሃም መቀለም። ከአሜሪካ ድምጽ የሚተላለፉ ዝግጅቶቻችን እንደቀጠሉ ናቸው። እያስተናገድኳቸው ያለሁት ስመኝሽ የቆየ ነኝ። በአሜሪካ በሚሊዮኖች የሚቆጠሩ ሰዎች በሕይወት ዘመናቸው በአንድ ወቅት ከአመጋገባቸው ጋር ለተያያዘ ከባድ የጤና ችግር ይጋለጣሉ። በኮቪድ-19 ወረርሽኝ ጊዜም የሕክምና እርዳታ ያስፈለጋቸው ሰዎች ጨምሮ ቁጥራቸው ጨምሮ ነበር። ይሁን እንጂ ነጭ ባልሆኑ የህብረተሰብ ክፍሎች የሚከሰት ከአመጋገብ ጋር ተያያዥ የሆነ የጤና ችግር በቂ ትኩረት አልተሰጠውም። የፒቢኤስ ኒውስ አወር ፕሮግራም ዘጋቢዋ አምና ሀዋዝ ያጠናቀረችው ዘገባ ዝርዝሩን ይዛል። ቆንጅት ያየት አቀርቧለች። ብራውን በአመጋገቧ የተነሳ ለተከሰተ ህመም መጋለጧን ለአመታት ከቤተሰቧ ደብቃን ማህበረሰባችን ውስጥ በአመጋገብ ምክንያት መታመም በጣም ኖር ተደርጎ ነው የሚታየው። አንድ ያጎቴ ልጅ እኛ ጥቁሮች እንዲህ አይነት ችግር የለብንም የነጭ ችግር ነው እኛ አበላልን እናውቃለን ሲል ሰምቸዋለሁ። ለማንኛውም ብዙ ሰዎች ከአመጋገብ ጋር የተያያዘ ህመም ሲባል ምንድን ነው የሚያስቡት? እንዴት ያለ ሰውስ ነው የሚታያቸው? ነጭ ሴት የምታያቸው ይመስለኛል። በእውነትም ብዙዎች እንደዚያ ነው የሚመስላቸው። እኔም ሁሉ የምታይኝ ነጭ ሴት ነች። ወጣት ነጭ ሴት ናልጎና ፖዚቲቪቲ ፕራይድ የተባለ የአመጋገብ ባህሪ ጋር የተያያዘ የጤና ችግር ለደረሰባቸው ጥቁሮችና ሌሎችን ማህበረሰቦች አባላት ድጋፍ የሚሰጥ ተቋም መስራች የሆኑት ግሎሪያ ሉካስም በብዙሀን መገናኛዎች ላይ በዜና ላይ የሚታዩት እነሱ ስለሆኑ ሳይሆን አይቀርም ይላሉ። ሚዲያ ላይ ሁልጊዜም የሚታዩት ቀጫጭን ወጣት ከመካከለኛ ወይም ከፍተኛ ገቢ መደብ የሆኑ ነጭ ሴቶች ናቸው። የሆነ ሆኖ ይህ ተጨባጩን እውነታ የሚያንጸባርቅ ነው ማለት አለመሆኑን ደግሞ የሮድ አይላንድ ዩኒቨርሲቲ ተመራማሪዋ ኬረን ጄኒንግስ ማቲስ ያስረዳሉ። በህይወት ዘመናቸው ከአመጋገብ ጋር ተያያዥ ለሆነ ህመም የሚጋለጡ ሴቶችን ቁጥር ካየነው፣ የሌሎቹ ሴቶች ቁጥር ከነጮቹ ሴቶች ቁጥር እኩል ነው ወይም ይበልጣል። ይህም ቢሆን ተጨባጩን ምስል አሳንሶ የሚያሳይ ሊሆንም ይችላል ምክንያቱም ሐኪሞች ነጭ ሴቶችን ሲመረምሩ እንደሚያደርጉት ሌሎች ሴቶችን ሲመረምሩ ስለ አመጋገብ ባህሪያቸው ላይጠይቋቸው ይችላሉና ነው የሚሉት የአእምሮ ሐኪም የሆኑት ዶክተር ኤሪካ ዚሪዛ። ለምሳሌ ሐኪም ምርመራ አድርጎ ከአመጋገባቸው ጋር ተያይዞ ጤናቸው መታወኩን የሚያገኝላቸው ጥቁር ሴቶች ቁጥር ከነጮቹ ሴቶች ከ25 እስከ 40 ከመቶ በሚደርስ መጠን ያንሳል። እንዲያውም ሐኪሙ ታካሚው ነጭ ካልሆነች የጤና ችግሯ ከአመጋገቧ ጋር ተያያዥ ይሆን እንደሆን ብሎ ምርመራ ላያደርግላትም ይችላል። የ36 ዓመቷ ብራውን ከታዳጊነቷ ጀምራ በእንግሊዝኛ አኖሬክሲያ እና ቢሊሚያ በሚባሉት በአመጋገብ ባህሪ ምክንያት የሚከሰቱ አካላዊና አእምሮዊ ህመሞች ተጠቂ ሆና ቆይታለች ታክማው ግን አታውቅም የኢንሹራንስ ኩባንያዎች እሺ አይሉም በቃ ምግብ መብላት ነው አይላሉ ዶክተሮቹም አይሰሙሽም ምግብ ቢይ ነው የሚሉሽ ስለዚህ በጣም ከባድ ነው ጥቁር መሆኗ ይበልጡን ያከበደው ይመስላት ይሆን አዎ እንዲያውም ባለፈው ጥቅምት ወር አንድ ዶክተር ጋር ቀጠሮ ይዤ ሄጄ ነበር ከአመጋገብ ባህሪ ጋር የተያያዘ ችግር ብዙ ከባድ አይደለም አለኝ። የገደለኝ እንደሆነስ ከባድ ይሆናል አልኩት። ስለዚህ ለጥቁር አሜሪካውያን ትኩረት አይሰጡም። በአመጋገብ ምክንያት የሚፈጠር የጤና ችግር ብዙ ሰው ለሞት ከሚዳርጉ አካላዊና አእምሮዊ ሕመሞች መካከል አንዱ ሲሆን በየአመቱ በዚህ ሕመም ከ10 ሺህ በላይ ሰዎች እንደሚሞቱ ይነገራል። ትሬብራውንም ብራውንም ሕመሟ በእሷና በፍቅር ጓደኛዋ ግንኙነት ላይ ትልቅ ጫና እንዳሳደረ ትናገራለች። በጣም ከበድ አድርገን ተነጋገርንበት። አንድ ቀን ከእንቅልፌ ስነቃ ሞተሽ ባገኝሽ ብዬ ይፈራለው። ያንን ኃላፊነት አልችለውም ይከብደኛል፣ አለችኝ። እናም ትሬ አብረው ከሚኖሩበት አፓርተማ ለቃ ወጣች። ለዶክትሬቷ የጀመረችውን ትምህርትም መተው ነበረባት። እንደኔ ከአመጋገብ ባህሪ ጋር ተያይዞ የሚከሰት ህመም ባህሪ ቀይሮ ሌላ ሰው ነው የሚያደርገው። አንድ ሌላ ሰው መጥቶ አንችነትሽን ቢቆጣጠር ማለት ነው። ያ ሰው እየዋሸ እያሳሳተ አንቺን ይቆጣጠርሻል፣ አይለቅሽም። ከቤተሰብሽ፣ ከጓደኛሽ፣ ከፍቅረኛሽ፣ ከስራሽ፣ ከትምህርት ቤትሽ ጋርም ያራርቃል። እንደዛ ነው የሚያደርገው። ለብዙዎች ሰዎች ሳይገናኙ የቆዩበት ያለም አቀፉ ወረርሽኝ ጊዜ ከዛሬ ነገ ምን ይመጣ ይሆን የሚለው አለመረጋጋት ያመጋገብ ችግራቸውን አባብሷል ወይም እንደገና ቀስቅሶባቸዋል። ሳራ ሞሊና ኮቪድ-19 ወረርሽኝ በተከሰተበት ጊዜ ጎበዝ የ12ኛ ክፍል ተማሪ ነበረች። ኮቪድ መጣና ሁሉ ነገር ተዘጋጋ። በቃ ሁሉ ነገር ከቁጥጥራችን ውጭ እንደሆነ ተሰማን። ለረጅም ጊዜ እንቅስቃሴ ተዘግቶ ቆየ። እንመረቅ ይሆናል፣ አይ አንመረቅም እንላለን፣ ወይም ደግሞ እንመረቃለን ግን ማህበራዊ ርቀት በጠበቀ መንገድ ይሆናል ይባላል። ከዚያ ደግሞ አይ ከያለንበት በኢንተርኔት በቪዲዮ ሊሆን ይችላል እንባባላለን ወተን ያቃል እንቅስቃሴ ማድረግም አልቻልንም እኔ ደግሞ እሱን በጣም ነበር የምፈልገው ሞሊና ልትቆጣጠር የምትችለውን የቀራትን ነገር መቆጣጠሩን ተያያዘችው ያም አመጋገቧ ነበር ኮሌጅ ስትገባ አኖሬክሲያ ወይም እወፍራለሁ በሚል ከመጠን ያለፈ ፍራቻ የሰውነት ክብደት በአደገኛ ሁኔታ መመንመንን የሚያስከትለው ህመሟ መጥፎ ደረጃ ላይ ደርሶ እንደነበረ ትናገራለች። የ19ኛ ልደት በዓሌን ራሴን በማስራብ አሳለፍኩት አኖሬክሲያ የልደት በዓሏን እንዴት እንዳበላሸባት ኢንዲያና ዴይሊ ስቱደንት በተባለው መጽሔት አምዷ ላይ በወጣው ጽሁፍ እንዲህ ስትል ትናገራለች። ኬኩ ተቆረሰ፣ ለእኔም ተሰጠኝ። የራሴ ልደት ኬክ ነዋ። ደግሞም ቤተሰቤ በሙሉ ይመለከተኝ ነበር። አንዴ የጎረስኩና እሪብ እያለቀስኩ በሙዝና በክሬም የተሰራ ኬክ ነው። አንድ ቁራጭ ነው ያዝኩት። ለምን መብላት እንዳቃተኝ አላቅም። በዛ ጊዜ ነበር ሞሊና የህክምና እርዳታ እንደሚያስፈልጋት የገባት። ብስክሌት ትነዳ ነበር። ሩጫም የእግር ጉዞ ማደርግ ነበር። እግሮቼ በጣም እየተዳከሙ ስለሄዱ እሱን ሁሉ ማድረግ አቃተኝ። መኪና እየነዳው ስጓዝ እጆችም እግሮችም በጣም ይንቀጠቀጣሉ። በየቦታው እየቆምኩ እያረፍኩ ነበር የሚሄደው። መንዳት ያቅተኛል። ሐኪሞቿ ሆስፒታል ገብታ መታከም እንዳለባት ነገሯት። ነገር ግን በኮቪድ ወቅት ስለነበረ ቦታ አልነበረም። ሆስፒታሎች በሙሉ ሙሉ ነበሩም። የሄድንበትም ሆነ የደወልንበት ሆስፒታል በሙሉ ቦታ የለንም፣ መምጣት አትችሉም አሉን። መጨረሻም ሞሊና ባለፈው ክረምቱ ላይ በሆስፒታል ሕክምና ለማግኘት ቻለች። ይሁን እንጂ በወረርሽኙ ጊዜ የበሽታው ተጠቂዎች ቁጥር እየጨመረ ሆስፒታል ገብተው መታከም ያለባቸው ህሙማን ቁጥር በእጥፍ አድጎ የነበረ ሲሆን ሕክምና የሚያስፈልጋቸው ሰዎች ቁጥር ካለው የተቋማት አቅም በላይ መሆኑን የአእምሮ ሐኪሟ ዶክተር ኤሪካ ዚራሳ ያስረዳሉ። አገልግሎቱን ለማዳረስ በቂ አቅምም ሆነ በቂ ባለሙያ ያለን አይመስለኝም። ከተ የአመጋገብ ችግር ታ ዘበ መንገድ መሆን አለበት። ያን አገልግሎት ማግኘት አስቸጋሪ ነው። ከአመጋጋገብ ጋር ከሰት የጤና ችግር ለተጋለጡ ነጮች ያልሆኑ የማህበረሰብ አባላት ድጋፍ የሚሰጠው ተቋም መስራቸው ግሎሪያ ሉካስ ካስ ሲያስረዱ ባለፉት አመታት ስለዚህ ጉዳይ ሐኪሞቹም የኔም ወላጆችም ግንዛቤው አልነበራቸውም። በተለይ የአይምሮ ህመም እንደ ነውር በሚታይበት ሁኔታ ስለዚህ ጉዳይ እያነሱ መወያየት ከባድ ነው። ውፍረት ደግሞ በጣም ይጠላል። ስለዚህ በዚህ ችግር ዙሪያ መነጋገርን አዳጋች ያደርገዋል። ግሎሪያ ራሷ ችግሩን እያነሳች መናገር ጀመረች። በኢንስታግራም ለሚከታተሏት 144ሺህ ተከታዮቿ ከአመጋገብ ጋር ስለተያያዘ የጤና ችግርና የራስን አካላዊ ገጽታ ስለማክበር በየጊዜው ጽሑፍ ታወጣለች። የማህበራዊ መገናኛ ቤተሰብ መደጋገፉን ቢኖር የወረሽኙ ጊዜ አስቸጋሪ እንደነበረ ግን ታስታውሳለች። ከአመጋገብ ጋር የሚመጣው የጤና ችግር እየተባባሰ ነው። ይሄ ሕመም ደግሞ ሰዎች ብቻቸውን ተገልለው ሲኖሩ ይመቸዋል። በኮቪድ ወቅት ደግሞ ሁሉም ለየብቻው ተገልሎ ነበር። ግሎሪያ ሉካስ በሕመሟ ጊዜ የሕክምና እርዳታ ፍለጋ ወደ አንድ ውድ የሆነ የተመላላሽ ሕክምና ተቋም ሄዳ ነበር። እዚያ ሐኪም ቤት ለመታከም የቻልኩት የነጻ ትምህርት እድል ስላገኘው ብቻ ነበር። ብዙ ሰዎች ጥቁሮችና ሌሎችም ማህበረሰቦች ወይም በአጠቃላይ ዝቅተኛ ገቢ ያላቸው ሰዎች ያለባቸውን ችግር አይረዱም። ህክምናው እጅግ በጣም ውድ ነው። ሄረን ጄኒንግ ማቴስ በተለያዩ ማህበረሰቦች ውስጥ ያለውን ከአመጋገብ ጋር የተያያዘ የጤና ችግር ጥናት አካሂዳበታለች። እንዲህ ስትል ታስረዳለች። በዚህ የሙያ መስክ የተሰማሩ ሰዎች አብዛኞቹ ነጭ ሴቶች ናቸው። በአመጋገብ ምክንያት ለሚከሰቱ ህመሞች የሚጋለጡ ነጮች ያልሆኑ ግለሰቦች ደግሞ ከዚያ ማህበረሰብ ጋር መቀላቀሉ ላይመቻቸው ይችላል። በአሁኑ ጊዜ ትሬብራውን ኑሮዋን ኑረዋን ለማስተካከል እየተጣጣረች ነው። አያቷን ከሁለት ወራት በኋላ ለመጀመሪያ ጊዜ ስልክ ደውላ አነጋገረቻቸው። በስንት ጊዜ ድምጿን ሰማው። ሃሌሉያ ኢየሱስ ተመስገን። ትሬ በቅርቡ በአንድ ግብረሰናይ ተቋም እርዳታ ሕክምና እንደምታገኝ ተስፋ እያደረገች ነው። ከቤተሰቤ ጋር አንድ ላይ ተቀምጬ መብላት እፈልጋለሁ። ለመጨረሻ ጊዜ ከቤተሰቤ ጋር ቁጭ ብዬ የበላሁት መቼ እንደሆነ ታውቂያለሽ? በ2009 ከ15 ዓመት በፊት ነው። አብሬያቸው መብላት እፈልጋለሁ። ይሄ ሕመም እያለብኝ ደግሞ እሱን ማድረግ አልችልም። የሐኪም እርዳታ ማግኘት አለብኝ። ትሬ ብራውን እሷና ለዚህ ዘገባ ያነጋገርናቸው ብዙዎች ሌሎች ሴቶች በአመጋገብ የተነሳ ለጤና እክል የተጋለጡ ማህበረሰቦች አባላትን ብቻችሁን አይደላችሁም የሚል መልእክት ለማስተላለፍ እንደሚፈልጉ ገልጻልናለች። ወደ ተከታዩ ዘገባ ስናልፍ በኢትዮጵያ ለስራ ፈጠራና የክህሎት መዳበር ጉዳዮች ቅድሚያ እንደሚሰጥ የገለጸው የአሜሪካ ኤምባሲ በተለይ የሀገሪቱ ወጣቶች እርስ በርስ ለሚማርማሩባቸውና ለሚረዳዱባቸው መድረኮች ትኩረት ሰጥቶ እንደሚሰራ አስታውቋል። ከዚህ ቀደም ኤምባሲው ባዘጋጃቸው በርካታ መድረኮች ውስጥ የስነ ጥበብ ሙያተኞቹ አለማየሁ ታደሰና አርቲስት ሰላም ተስፋዬ የተገኙባቸው ይጠቀሳሉ። ሁለቱም አርቲስቶች ለወጣቶች ይበጃሉ ያሏቸውን ምክሮች ለግሰዋል። ያለፉባቸውንም ውጣውረ ዶች አጋርተዋል። ገብረ ሚካኤል ገብረ መድህን ተከታትሎታል። በአዲስ አበባ የሚገኘው የአሜሪካ ኤምበሲ የኢትዮጵያ ወጣቶች ተሰጧቸውን የሚያጎለብቱባቸውና ችሎታቸውን የሚያሳዩባቸውን ልዩ ልዩ እድሎች ለመፍጠር እንደሚሰራ አስታውቋል። ከኤምባሲው ጥረቶችን መካከል ወጣቶች ከተለያዩ ታዋቂና ስኬታማ ሰዎች ልምዶችን መቅሰም እንዲችሉ መድረኮችን ማመቻቸት እንደሚገኝበት ተመልክቷል። በኤምባሲው ቅጽር በተዘጋጁት ተከታታይ መድረኮች ከተጋበዙት ታዋቂ ሰዎች መካከል የሥነ ጥበብ ባለሙያዎቹ አለማየሁ ታደሰና ሰላም ተስፋዬ ይጠቀሳሉ። በልዩ ልዩ የድራማ፣ የትያትር፣ የማስታወቂያና በሌሎችም የሥነ ጥበብ ሥራዎች የሚታወቀው አርቲስት አለማየሁ ታደሰ ስላለፈበት የሕይወት መንገድ ሲናገር፣ አሁን ካለበት ቦታ ላይ ለመድረስ በመልከ ብዙ ውጣ ውረዶች ውስጥ መጓዙን አውስተዋል። ብርከ አርባ ተቀብለን እናውቃለን አባቴ አንዳንዴ ሰብሰብ ይላል። በዚህ ይዤ እና ምን አደርጋለሁ እዚህ ዘመዶች ስለሌሉ መድኃኒዓለም አካባቢ የጓደኛ አክስቶች ስላሉ እዛ ነው የሚሄደው። በ19 ቁጥር አንዳንዴ በእግሬ እመጣለሁ ብሔራዊ ሲሆን በስድስት ቁጥር ከብሔራዊ አዲሱ ገበያ ያመጣና በሩፋኤል በኩል ምናምን ትሄዳለ መቼም እንደማይቀጥል እስከ አውቃለሁ እ ወደ ሀረር ከተመለስኩ የሚሆን ነገር አይደለም። ምንም ቦታ የለኝም እዛ። ስለዚህ መታለፍ የነበረባቸውን ነገሮች ማለፍ አለብን። ስትቆርጥ ደግሞ እግዚአብሔር የሚያዘጋጅልህ ነገር አለ። ይህ ምንም ጥያቄ የለም። እናንተም ማለፍ ያለባችሁን ፈተና ማለፍ አለባችሁ። በማለትም ወጣቶቹን መክረዋል። አርቲስት ሰላም ተስፋዬ ደግሞ በሑመራ ከተማ ተወልዳ ማደጓንና ወደ አዲስ አበባ በመምጣት የፊልም ጥበብ ትምህርት በመማር ኢንዱስትሪውን መቀላቀሏን ገልጻለች። በቅርቡ የተመረቀው ስድስት ሰዓት ከሌሊቱ የተሰኘውን ፊልም ጨምሮ ላለፉት አስር ዓመታት በበርካታ ፊልሞች ላይ መተወኗን የተናገረችው አርቲስቷ በተሰማራሁበት ሙያ ስኬታማ ነኝ ብላለች። ስኬታማ እንድትሆን ካስቻሏት ምክንያቶች መካከልም ራሷን ሆና መጓዟ ዋናው እንደሆነ ታምናለች። በህይወቴ በጣም ትልቅ የተማርኩት ነገር አሁን ላይ ራስን እንደመሆን ጥሩ ነገር የለም። ራስን መሆን ኳልኩሌት አለማድረግ፣ ለምቶቹ ነገር መኖር፣ ለስራም ሊሆን ይችላል፣ ለሰውም ሊሆን ይችላል። እኔ በጣም ራሴን መሆን ያስደስተኛል። ራሴን እንደሆን ቤ ኳልኩሌት አድርገው አይደለም ግን፣ ሳስበው ሜቢ ራሴን ሆኜ ስለቆየው ሊሆን ይችላል እስካሁን የቆየሁት። የተሰማራችሁበትን የስራ ዘርፍ አክብሩት፣ ውደዱት የምትለው አርቲስት ሰላም ለስራችሁ ክብር ካልሰጣችሁ ውጤት አትጠብቁ ብላችኋለች፣ ወጣቶቹን እርሷን ውጤታማ ተዋና እያደረጋት ለስራዋ ተገቢ ጊዜና ቦታ በመስጠቷ እንደሆነ ለአሜሪካ ድምፅ ገልጻለች። ለምትለፋበት ወይ መስዋዕት ለምትከፍልበት ነገር ምን ያህል ድረስ ነው ፍቅርህና ምን ያህል ድረስ ነው መሄድ የምትችለው የሚለውን ማወቅ ግድ ነው ብዬ አስባለሁኝ። ስለዚህ በዛ መንገድ መሄድ ለኔ ይጠቅመኛል ብዬ አምናለውኝና አሁን ላይ ሆኜ ሳስበው ኦኬ ልክ ነበርኩኝ ብዬ እንዳስብም አድርጎኛል። ሙያውን እጅግ እንደሚወደው የተናገረው አርቲስት አለማየው ታደሰ በበኩሉ ችሎታውንና እውቀቱን ለሌሎች በማጋራት እንደሚያምን ይናገራል። የሥነ ጥበብ ዘርፉ በትምህርት መደገፍ እንዳለበት በማሰብም እርሱና ጓደኞቹ የሥልጠና ተቋም ከፍተው እንደነበርና በተቋሙም በርካታ ወጣት ተዋናዮችን እንዳፈሩበት ገልጸዋል። አድማጮችና ተመልካቾቻችን፣ የዚህ ዘገባ በምስል የተደገፈው ዘገባ በሌላ ጊዜ በድጋሚ የሚቀርብ ይሆናል። ቀሪውን ደግሞ በማህበራዊ ትስስር ገጾቻችን ታገኙታላችሁ። ለምሽቱ የያዝናቸው ዘገባዎች እነዚህ ነበሩ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ሰላም፣ ደህና ደሩ። Kun <laughs> yi